ነገ በሮም ከተማ የሚደረገው የአውሮፓውያን አውሮፓ አቀፍ ሰልፍም ህብረቱ ተሻሽሎና ተጠናክሮ እንዲወጣ በፖለቲከኞች ላይ የሚደረግ ግፊት እንደሆነ ነው የሚታመነው። የነገውን የሮሙን የድጋፍ ሰልፍ ካስተባበሩት አንዱ የሆነው የአውሮፓ ፌዴራሊስቶች ህብረት ተጠባቂ ዳይሬክተር ሚስተር ዳቪድ ጋሪሲያ ለዶቸ ቬሌ በሰጡት አስተያየት ሰልፉ የድጋፍ ብቻ ሳይሆን ለውጦችም እንዲደረጉ የሚጠይቅ መሆኑን ነበር የተናገሩት። የዚህ ሰልፍ ዋና ዓላማ የህብረቱን ስልሳኛ ዓመት ማክበር ሲሆን ለውጥ እንዲደረግም የሚጠይቅ ነው። የአሰራርና የትኩረት ለውጥ ማለት ነው። ባለፉት 60 ዓመታት የአውሮፓ ህብረት በአህጉሩ ሰላም በማስፈን የዜጎችን ህይወት በማሻሻል እና የዲሞክራሲ መብቶችን በማስከበር በኩል ብዙ እንደተራመደ ቢታወቅም ካለፉት ጥቂት ዓመታት ወዲህ ግን በርካታ ችግሮች ተስተውለውበታል። ቀደም ሲል በኢሮ ቀጥሎ ደግሞ በስደተኞች ቀውስ የተመታው የአውሮፓ ህብረት አሁን ደግሞ በየሀገሮቹ ባሉ የጸረ አውሮፓ ህብረት ብሔርተኛ የቀኝ ኃይሎች ተወጥሮ ተይዟል። የብሪታንያ ከህብረቱ መውጣትና በአሜሪካም ለመጀመሪያ ጊዜ በህብረቱ ላይ ጥያቄ የሚያነሱ ፕሬዚዳንት መመረጣቸው በህብረቱ ላይ የተደቀነውን ፈተና አክብዶታል ነው የሚባለው። ይሁን እንጂ እነዚህ በአሁኑ ወቅት ከየአቅጣጫው ህብረቱን እየተፈታተኑ ያሉ ችግሮች ይልቁንም አዲስ አውሮፓዊ ስሜቶችን በመፍጠር የህብረቱን ደጋፊ ኃይል እያበዙት እንደሆነ ነው ሚስተር ዴቪድ የሚናገሩት። ከጥቂት ዓመታት በፊት ቢሆን ኖሮ ይህም የአውሮፓ ህብረት ድጋፍ ሰልፍ ማድረግ አስቸጋሪ ይሆን ነበር፣ ምክንያቱም አብዛኛው ህዝብ ህብረቱን ባይጠላም ገለልተኛና ደንታቢስ ነበር። አሁን ግን የህብረቱ መሠረታዊ እሴቶች ጥያቄ ውስጥ ሲገቡና ጥቅማቸውም ሲነካ ዜጎች መብታቸውንና ጥቅማቸውን ለማስከበር የተነሱበት አጋጣሚ ተፈጥሯል በማለት ከየአቅጣጫው በህብረቱ ላይ የተነሱ ተቃውሞዎች የበርካቶችን ድጋፍ ያስገኘ መልካም አጋጣሚ መፍጠሩን አስታውቀዋል። ሚስትር ዴቪድ አክለውም አውሮፓውያን በነገው ሰልፍ የሚያስተላልፏቸውን መልእክቶች ሲያብራሩ ለመንግስታት ከ60 ዓመታት በኋላ ጊዜው ተስፋ የሚደረደርበት ሳይሆን ቃሎች ተግባራዊ የሚሆኑበት ወሳኝ ጊዜ መሆኑን ለዜጎች ደግሞ መብታቸውንና ጥቅማቸውን ለማስጠበቅ መነሳት እንዳለባቸው ሲሆን ህብረቱን ለሚቃወሙ ብሔርተኞች ደግሞ ችግሮችን ከመደርደር ውጭ የመፍትሄ ሀሳቦች እንደሌላቸው ማስገንዘብ ነው በማለት የህብረቱ መሪዎች ጉባኤም ዜጎች ተሳታፊ የሚሆኑበት አዲስ አሰራርና አደረጃጀት ተልመው እንደሚነሱ ያላቸውን እምነት ገልጸዋል። በነገው ዕለት የሚተላለፈው የህዝቦች መልእክትም ሆነ የመሪዎቹ አዲስ መግለጫ ተግባራዊነት ግን በቅርቡ በፈረንሳይ ቀጥሎም በጀርመንና ምናልባትም በጣሊያን በሚደረጉ የምርጫ ውጤቶች የሚወሰን እንደሚሆን የአውሮፓን ፖለቲካ የሚከታተሉ ተንታኞች ይናገራሉ። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ